ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤናስጥልን ስጥልን እንደምናመሻቸው አድማጮቻችን የዛሬ ሰኞ ታሰስ 20 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አረኔ ፍሳየነኝ። ዛሬ የምናቀርባቸው ቅንብሮች በመጪው ሮቦ በሚያከትመው 2014 ዓ ም በኢትዮጵያና በሌላው ዓለምም ከተከናወኑ ዋና ዋና በተባሉ ጉዳዮች ላይ የተኮሩ ናቸው። የፕሬዝደንት ኦባማ የውጭ ጉዳይ ፖሊሲና የደቡብ ሱዳን ወደ ጦርነት መመለስንም እንመለከታለን። አሁን የዓለም ዜና እናስቀድማለን። ሰለሞን አባተ ያነብልናል። ጤና ይስጥልኝ ክቡራትና ክቡራን እንደምን ትናንት ማለዳ ላይ በረራ ላይ እንዳለ የጠፋው የኢንዶኔዥያ አይሮፕላን አሁን ያለው ምናልባት ባሕሩ ላይ ሳይሆን እንደማይቀር የኢንዶኔዥያ የፍለጋና ሰውን ከአደጋ የማውጣት መስሪያ ቤት ኃላፊ አስታወቁ። የኤጀንሲው ዳይሬክተር ባምባንግ ሉስ ሱሊሲቲዮ ዛሬ ጃካርታ ላይ ለጋዜጠኞች መግለጫ በሰጡበት ወቅት 162 ሰው ይዞ የተነሳው ኤርበስ 320 አይሮፕላን ኢንዶኔዥያ የባህር ዳርቻ አካባቢ ጃባ ባህር ውስጥ ወድቆ ሊሆን እንደሚችል አመልክተዋል። በተሰጡት የአካባቢ ጠቋሚ መረጃዎችና አይሮፕላኑ ሊወድቅ የሚችልበትን ቦታ ስንገምት ሊሆን የሚችለው አይሮፕላኑ አሁን የሚገኘው ባህር ወረር ላይ መሆኑን ነው። እየተካሄደ ባለው ዓለም አቀፍና ግዙፍ የፍለጋ ዘመቻ ውስጥ መርከቦች፣ አይሮፕላኖችና ሄሊኮፕተሮች እየተሳተፉ ሲሆን ዩናይትድ ስቴትስን ጨምሮ ብዙ ሀገሮች በፍለጋው ውስጥ ለመንሳተፍና ለማገዝ ዝግጁ መሆናቸውን አስታውቀዋል። ኢንዶኔዥያ በራሷ ብቻ 12 መርከቦችና እጅግ በርካታ ቁጥር ያላቸውን ፈጣን ጀልባዎች ለፍለጋው ማሰማራቷን ሱሊስቲዮ አመልክተዋል። ፍለጋው በሚካሄድበት ስፋት ያለው የባህር ገጽታ ላይ አንዳንድ ስብርባሪ አካላት መታየታቸውን የሚጠቁሙ መረጃዎች ተሰምተዋል። ይህን አስመልክቶ ለጋዜጠኞች የተናገሩት የኢንዶኔዥያ ምክትል ፕሬዚዳንት ዩሱፍ ካላ የተጨበጠ ነገር አለመኖሩን አመልክተዋል። በበረራ ቁጥር 8501 ተመዝግቦ በኢንዶኔዥያዊቱ ከተማ ሱራባያ ከኢንዶኔዥያዊቱ ከተማ ሱራባያ የተነሳው አይሮፕላን ማረፊያው ሲንጋፖር ለመድረስ ግማሽ መንገድ ላይ ሳለ ነበር። በሀገሩ ጊዜ ትናንት እሁድ ማለዳ ላይ ከመሬት ጋር የነበረው ግንኙነት ተቋርጦ ከሰማዩ ላይ የጠፋው 478 ሰው አሳፍራ ከግሪክ ፓትራስ ወደብ ወደ ጣሊያን አንኮና አድሪያቲክ ባህር ላይ ስትቀዝፍ ቃጠሎ በተነሳባት መርከብ ላይ የነበሩ በህይወት የተረፉ ሰዎችን ሁሉ ማውጣት መቻላቸውን የጣሊያን ባለሥልጣናት አስታወቁ። በቃጠሎ ምክንያት የሞተ ሰው ቁጥር አምስት መድረሱ ተነግሯል። በጣሊያን ባንዲራ ስር ስትንቀሳቀስ የነበረችው ኖርማን አትላንቲክ መርከብ ላይ የመጀመሪያው ሰው መሞቱ የተነገረው አደጋው እንደደረሰ ሲሆን የአራቱ ሰዎች አስከሬን የተገኘው ከአንድ ቀን በኋላ ዛሬ መሆኑ ተገልጿል። ከኢራን ጋር የኒውክሌር መርሃ ግብሯ ላይ ስምምነት ሊደረስ እንደሚችል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። በከፍተኛ ዲፕሎማሲያዊ ደረጃ በሚደረገው ጥረት ማንኛውም የመጀመሪያ እርምጃ አስፈላጊ መሆኑንም ፕሬዚደንቱ ጠቁመዋል። የኢራን ምጣኔ ሀብት በማዕቀቦች ሳይኮረኮም ማደግ እንዲችል አስተዋጽኦ የሚያበረክት ክትትልና ቁጥጥር የሚደረግበት የኒውክሌር ልማት እንዲኖራት በሚያደርግ ግንኙነቶቻችን እንደሚሻሻሉ ተስፋ አድርጋለሁ ብለዋል ሚስተር ኦባማ ኤንፒአር ከሚባለው ራዲዮ ጣቢያ ጋር ባደረጉት ቃለ ምልል ከሰሜን ኮሪያ ጋር የጋራ ስጋት በሆኑ ጉዳዮች ላይ ለመነጋገር አንድ የደቡብ ኮሪያ ባለሥልጣን ሐሳብ አቀረቡ። የውይይቱ ነጥቦች በኮሪያ ጦርነት ጊዜ የተለያዩ ቤተሰቦችን ማገናኘትን እንደሚጨምር ታውቋል። የደቡብ ኮሪያው የውህደት ሚኒስትር ሪዮ ኬልጄ ዛሬ ለጋዜጠኞች በሰጡት መግለጫ ግብዣው ለፒዮንግያንግ በይፋ መላኩን ተናግረዋል። ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ሰሎሞንን ለዜናውን እናመሰግናለን። አሁን ወደ ቅንብሮቻችን እናመራለን። ኢትዮጵያ ውስጥ በፈረንጆች 2014 ዓ.ም በርከት ያሉ ፖለቲካዊና ምጣኔ ሀብታዊ ክንውኖች ተስተውለዋል። በመጪው ግንቦት ወር ለሚካሄደው አጠቃላይ ምርጫ እንቅስቃሴዎች መጀመራቸው፣ በአባይ ወንዝ ላይ የሚካሄደውን ታላቁን የኢትዮጵያ ህዳሴ ግድብ ግንባታ አስመልክቶ ከግብፅ ጋር የተፈጠረው ልዩነት እየረገበ ቢያንስ ወደ መነጋገር እየተለወጠ መምጣቱ ይጠቀሳሉ። እስክንድር ፍሬው ለዛሬ ያተኮረባቸው የአመቱ አበይት ክንዋኔ ነጥቦች ናቸው። ቀጥሎ ይቀርባል። የራሷ የዘመን አቆጣጠር ያላት ኢትዮጵያ አሮጌውን የፈረንጆች 2014 ዓ ም የጀመረችው ባለፈው የ2006 ዓ ም አራተኛ ወር ላይ ነው። ከዚያ ጀምሮ ባለው ጊዜም የመገናኛ ብዙሀንን ሽፋን ያገኙ ትኩረት የሳቡ ፖለቲካዊ ጉዳዮች ጥቂት አይደሉም። በየአምስት ዓመቱ ከሚካሄደው አጠቃላይ ምርጫ አምስተኛው የሆነው የ2007ቱ ምርጫ እንቅስቃሴ የተጀመረው በዚሁ የፈረንጆች አሮጌ ዓመት ነው። የጊዜ ሰሌዳ ይፋ ተደርጓል። በጊዜ ሰሌዳው መሠረትም የተለያዩ የምርጫ ክንውኖች ቀጥለዋል። የዚህኑ የ2007 ጠቅላላ ምርጫ የጊዜ ሰሌዳ በጋዜጣዊ መግለጫ ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ለዚህኛው ምርጫ ካለፈው ልምድ በመውሰድ ጭምር የተለየ ዝግጅት መደረጉን አስረድተዋል። በተሻለ ሁኔታ ራሳችንን አመቻችተናል። በተሻለ ሁኔታ ራሳችንን አጠናክረናል። የሰው ኃይል አሰላለፋችን ከመቼውም ጊዜ የበለጠ ለምርጫ 2007 ሳይሆን ለቀጣዩ 2030 ዓመት ምን መምሰል እንዳለበት ብለን ነው ሰራ ነው። የዚህ አጠቃላይ ምርጫ የድምፅ መስጫ ቀን ግንቦት 16 2007 መሆኑን ፕሮፌሰር መርጋ ተናግረዋል። እስካሁን ባለው ሂደት ከተከናወኑት መካከልም ፓርቲዎች የመወዳደሪያ ምልክቶቻቸውን መርጠዋል። የሕዝብ ታዛቢዎች ምርጫም ተካሂዷል። ከታህሳስ 16 እስከ ጥር 27 ደግሞ የፖለቲካ ፓርቲዎች እጩዎቻቸውን ያስመዘግባሉ። የእስካሁኑ ክንውን የተሳካ መሆኑንም የኢትዮጵያ ብሔራዊ ምርጫ ቦርድ እየገለጸ ነው። ተቃዋሚ ፓርቲዎች ግን ገና ከመነሻው ነው ሂደቱን መተቸት የጀመሩት። በሁለት ሺ ሁለት የተካሄደው ምርጫ ነጻና ዲሞክራሲያዊ አልነበረም የሚሉት መድረክን የመሳሰሉ ተቃዋሚዎች ዘንድሮ ያ እንዲደገም እንደማይፈልጉ ይናገራሉ። ከጊዜ ሰሌዳው በፊትም ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች እንዲሟሉ ጠይቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሁለት ሺ ሁለቱ ሁኔታ እንዳይደገም የጠየቀው ሰላማዊ ሰልፍ በመጥራት ጭምር ነበር ዋነኛ ጥያቄያቸው ከገዢው ፓርቲ ኢህአደግ ጋር በምርጫው ዙሪያ መነጋገር መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለሰልፈኞቹ ባደረጉት ንግግር ጠቁመዋል። በዛሬው ዕለት በትንሹ ይህንን አሳይተናል። በቀጣይ ደግሞ ተደጋጋሚ ጥያቄዎች በማቅረብ ስርዓቱን እንደምናስጨንቅ እና ወደ ድርድርም እንዲመጣ እንደምናስገድደው በሕዝባችን ጉልበት ይህንንን የምናሳይበት ጊዜ ሩቅ አይሆንም። በተቃዋሚ ፓርቲዎች የሚቀርቡ ቅሬታዎችን እያጣራ መሆኑን የገለጸው የብሔራዊ ምርጫ ቦርድ አንዳንዶቹ ጥያቄዎች ግን እንደማይመለከቱ ጠቁሟል። በተለይም ከኢህአደግ ጋር እንነጋገር የሚለው ጥያቄ በፓርቲዎቹ በራሳቸው እንጂ እርሳቸው በሚመሩት ተቋም እንደማይመለስ ነው የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ያስረዱት። ከገዢ ፓርቲ ጋር ውይይት ማድረግ አለብን ቦርዱ ያመቻችልን ቅድም ያልኳቸው ይሄ የጋራ ምክር ቤት በጋራ ምክር ቤታቸው ነው መስራት ያለባቸው። ከገዢው ፓርቲ ገሌን አንድም ሁሉንም ህጋዊ ፓርቲ እንጠራለን። እኛ በራሳችን ፕሮግራም በራሳችን የውይይት መድረክ ቦርዱና ፖለቲካ ፓርቲዎች ተቀራርቦ ጤናማ የሆነ እንቅስቃሴ እንዲያደርጉ ሁሉንም አቀራርበን እንዲወያዩ እናደርጋለን። በአስተዳደር ጉዳዮች ላይ ገዢውን ፓርቲ ሌሎቹም ሀሳብ የሚቀያየሩበትና መፍትሄ የምንሰጥበት መድረክ እናመቻቻለን። ችግሮች አሉ የተባሉበት ደግሞ ወደ ክልሉ እየተንቀሳቀስ መፍትሄ እንሰጣለን። የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ድርጅታቸው የተቃዋሚዎቹን ጥያቄ እነርሱ ባቀረቡት መንገድ እንደማይቀበለው ነው የገለጹት። ከእያንዳንዱ ፓርቲ ጋር በተናጠል መነጋገር እንደማይቻልም ተናግረዋል። እንነጋገር የሚል ጥያቄ ያቀረቡት ፓርቲዎች የምርጫ ስነ ምግባር ደንቡን ፈርመው የአገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባል መሆን እንደሚችሉ ግን አስታውቀዋል። እናም የ2007ቱ የምርጫ ሂደት በገዢ ፓርቲ ኢህአዴግና መድረክን በመሳሰሉ ተቃዋሚ ፓርቲዎች መካከል ያለው ልዩነት ባልተፈታበት ሁኔታ ቀጥሏል። አሮጌው የ2014 የፈረንጆች ዓመት በአባይ ወንዝ ላይ እየተገነባ የሚገኘውን ታላቁን የኢትዮጵያ ሕዳሴ ግድብ መነሻ ያደረገው የኢትዮጵያና የግብፅ ልዩነት ወደ መነጋገር ያመራበት ውጥረቶች የቀነሱበት ነው። እናም አተካራ ውስጥ የገቡ የመሰሉት ኢትዮጵያና ግብፅ ዲፕሎማሲን መርጠዋል፣ መነጋገርን አስቀድመዋል። ግንባታውን አጠናክራ የቀጠለችው ኢትዮጵያም ሶስተኛ ዓመቱን አክብራለች። ለሁለቱ አገሮች ግንኙነት መሻሻል የመጀመሪያው በር የተከፈተው በዚሁ የ2014 የፈረንጆች ዓመት ሰኔ ወር ላይ በኢኳቶሪያል ጊኒ ማላቡ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ነው። ከዚያ ጉባኤ ጎን ለጎን ያኔ አዲስ የነበሩት የግብፅ ፕሬዚዳንት አብዱልፈታህ ኤልሲሲና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገናኝተው ተወያዩ። ግንኙነቶች በተለያዩ ደረጃዎች እንዲካሄዱ መነጋገር እንዲቀጥልም ለባለስልጣኖቻቸው መመሪያ ሰጡ። ከዚህ በኋላ ሁኔታዎች እየተቀየሩ መጡ። የግብፅ የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ levy abrarut ehinenu neber since uh, i have taken office uh, i have come to addis now uh, almost every month uh, this is upon the directive uh, that uh, both of us have received from uh, president abdulfattah el-sisi and uh, his brother uh, prime minister of ethiopia to maintain our very uh, strong uh, contacts, to maintain the momentum of our relations basih halafinet lay ketekemetku gize jemro beyeworu bemibal fitnet od addis abaye ሲያወጣው ነው። ይህ ደግሞ ሁለታችንም ከፕሬዚዳንት አብዱልፈታህ ኤልሲሲና ወንድም ከሆኑት ከኢትዮጵያው ጠቅላይ ሚኒስትር በተቀበልነው መመሪያ መሰረት ነው በየጊዜው መገናኘታችንን በጥንካሬ እንድንቀጥል፣ የግንኙነታችንን መንፈስም ይዘን እንድንጓዝ ነው ያሉት። በርካታ አባላት ያሉት የኢትዮጵያ የህዝባዊ ዲፕሎማሲ ቡድን በግብጽ ጉብኝት ያደረገ ሲሆን ውጤታማ ተግባር ማከናወኑም ተገልጿል። የግብጽ ፕሬዚዳንት አብዱልፈታህ ኤልሲሲ ለጉብኝት ወደ አዲስ አበባ መምጣት እንደሚፈልጉም በኢትዮጵያ ባለስልጣናት እየተገለጸ ነው። የዚህ ጉብኝት ውጤት የኢትዮጵያ አጠቃላይ ምርጫ ቀጣይ ሂደቶችም 2015ን ይጠብቃሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአውሮፓ የዘመን አቆጣጠር 2014 ዓ.ም በአሜሪካ ድምፅ ሬዲዮ የቀረቡት ዘገባዎችና ልዩ ልዩ ዝግጅቶች ኢትዮጵያ ምን ትመስል ነበር? የማይዘነጉ ከሚባሉና ጎላ ጎላ ካሉት ጥቂቶቹን ደግሞ መለስካቸው አመሃ በተከታታይ ቅንብሩ ይዳስሳል በተከታ እንደገና መለስካቸው አመሃ በተከታዩ ቅንብሩ ይዳሰሳል። ግንቦት ሃያ የኢትዮጵያ ሕዝቦች አብዮታዊ ግንባር ኢህአዴግ በኢትዮጵያ የመንግሥት ሥልጣን ከጨበጠበት ከ1983 ዓ.ም በኋላ ባሉት ዓመታት ሁሉ በየዓመቱ በተለያየ ድምቀት ሲከበር ቆይቷል። ባለፈው ዓመት ግንቦት ወር ወይንም በአውሮፓውያን ዘመን አቆጣጠር ሜይ ወር 2014 ላይ በዓሉ በአዲስ አበባ ስቴዲየም በተከበረበት ወቅት ከወትሮው የተለየ ድምቀት ነበረው ማለት ይቻላል። ጠቅላይ ሚኒስትሩ አቶ ኃይለ ማርያም ደሳለኝም የፖሊሲ አቅጣጫ የሚያሳይ የሚመስል ንግግር አድርገው ነበረ። የገዢው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዴሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን። ይህንን ለማድረግ የሚያስችለንን በኢህአደግ ተነሳሽነት የተዘጋጀ የሥነ ምግባር ሕግ ያለን በመሆኑ በጽናት ተግባራዊ እናደርጋለን። ከዚያ በኋላ ግን ይህ እንዴት ተግባራዊ እንደተደረገ በኦፊሴል የተገለጸ ነገር አልነበረም። ጠቅላይ ሚኒስትሩ ወደ ሥልጣን ከወጡበት ጊዜ ጀምሮ በገዢው ፓርቲ ውስጥ አንዳንድ የአመራር አባላት ለዴሞክራሲ ሥርዓት እንቅፋት መሆናቸውን ሲናገሩም የመጀመሪያቸው ነበረ። በአገሪቱ እየተገነባ ነው ላሉት ዴሞክራሲያዊ ሥርዓት ትልቁ እንቅፋት የሚመጣው ግን ስማቸውን ለይተው ባይጠሯቸውም ከአንዳንድ ተቃዋሚ ፓርቲዎች እንደሆነ ገልጸው ነበረ አንዳንድ የቀድሞ ስርዓት አባዜ ያልለቀቃቸው አመራሮች የሚመሯቸው ፓርቲዎች ውስጥ አንዳንዶቹ በትጥቅ ትግል ለመፋለም ከወሰኑ እና ከአሸባሪዎች እንዲሁም የገበያ አክራሪ ኃይሎች ተላላኪ በመሆን በሚያካሄዱት አፍራሽ ተግባር ምክንያት ሂደቱን ወደኋላ ለመጎተት የሚያደርጉትን እንቅስቃሴ ህጉ በሚፈቅደው መሰረት መመከትና ዴሞክራሲያችን እንዲጎለብት ማድረግ ይገባናል። ጠቅላይ ሚኒስትሩ አፍራሽ ካሏቸውና ከሻዕቢያ መንግስት ጋር ይተባበራሉ ካሏቸው ድርጅቶች መካከል ግንቦት ሰባት የተሰኘውን ድርጅት ዋና ጸሐፊ አቶ አንዳርጋቸው ጽጌን የኢትዮጵያ መንግስት እንዳያዛቸው የታወቀውም በሐምሌ ወር የመጀመሪያ ሳምንት ነበረ። መንግሥት አቶ አንዳርጋቸው እንዳያዛቸው በወቅቱ ይፋ ባያደርግም ዘግይቶ ግን በመንግሥት መገናኛ ብዙሀን በተለይም በኢትዮጵያ ቴሌቪዥን አቶ አንዳርጋቸው ጽጌን ከየመን ሰንዓ ከሀገሪቱ የጸጥታ ኃይሎች ጋር በመተባበር እንደያዛቸው ገልጿል። ምስላቸውንም አሳይቷል። አቶ አንዳርጋቸው በተያዙበት ወቅትም ከአንድነት፣ ከሰማያዊ፣ ከአረና ፓርቲዎች አመራር አባላት መካከል አራት ሰዎችን ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ በማለት በቁጥጥር ስር አውሏቸዋል። እነዚህ አራቱ ተጠርጣሪዎች ከሌሎቹ ስድስት ሰዎች ጋር በአንድ የክስ መዝገብ ተጠቃለው በአሸባሪነት አቃቤ ህግ ክስ መስርቶባቸዋል። አራቱ የፓርቲ አመራር አባላት ከአንድነት ፓርቲ አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ ከሰማያዊ ፓርቲ አቶ የሺዋስ አሰፋ፣ ከአረና ፓርቲ አቶ አብርሃ ደስታ ናቸው። ከዚህ ቀደም ብሎ ደግሞ የዘጠኙ ተማሪያንና ጋዜጠኞች እስር በኢትዮጵያ በ2014 ከተፈጸሙት ኩነቶች መካከል ወደ ውጪው ዓለምም የፈሰሰ ነበረ። የተለያዩ የሰብአዊ መብት ተሟጋጅ ድርጅቶችንም ያሳሰበና የተለያዩ መግለጫዎችንም የሰጡበት ጉዳይ ነበረ። በወቅቱ ከተያዙት መካከልም በወቅቱ ከተያዙት መካከልም ፎርቹን ለተባለው ሳምንታዊ እንግሊዝኛ ጋዜጣ በፍሪላንስ ኮንትራት ይሠራ የነበረው ተስፋ ለመወለየስ በፀጥታ ኃይሎች እንዴት እንደተያዘ የአይን ምስክር የነበረችውና ጎረቤቱ ወይዘሮ ጽዮን ግርማ ለቪኦኤ አስረድታ ነበረ። ሲያዝ አይቻለሁ። ማየት ያየሁት ደግሞ ተጠርቼ ነው ያየሁት። የተጠራሁት ቤቴ ነበርኩኝ። ሶስት ሰዓት ተኩል ላይ የቤቴ በር በጣም በኃይል ተንኳኳ። ደነገጥኩ ማታም ስለነበረ እና ዘልዬ ስወጣ ምንድን ነው ብዬ ስጠይቅ ተስፋለም ተይዟል ይፈልግሻል፣ ይጠራሻል የሚል የቁጣ ድምጽ ሰማ። ምን ሆኖ ተጣልቶ ነው የመሰለኝ ወይም ከሰው ጋር በእርግጥ ተስፋ ለሚጣላ ልጅ አይደለም ግን የሆነ ችግር ገጥሞት ጥሩልኝ ያለን የመሰለኝ እና እየበረርኩኝ ስሄድ ተከቧል። ወደ አስር ሰው ስምንት ወይም ዘጠኝ ሰው የሚሆን አንድ ሰባት የሚሆን ሲቪል የለበሱ ወጣቶች ናቸው ይዘውታል እቃ በፌስታል ተይዟል እና ደነገጥኩ። ከሌባ ላይ የተሰረቀ እቃ ገዝቶ የሆን እንደዚህ አይነት የለም፣ ምንም አልጠረጠርኩም። ሌላ ነገር ከዛ ያለፈ ምንድነው ተስፋ ለምንድነው? ስለ እሱ እንዲናገር እድል አልሰጡትም። እነ ተስፋ ለም በአሁኑ ወቅት በሽብር ወንጀል ተከሰው ውህኒ ቤት ይገኛሉ። በ2014 በውጭም በውስጥም ኢትዮጵያን ያነጋገረው ጉዳይ ደግሞ የኢትዮጵያ አየር መንገድ አውሮፕላንን ወደ ስዊትዘርላንድ ጄነቭ የወሰደው የረዳት አብራሪ ኃይለ መድህን አበራ ጉዳይ እንደነበረ አይዘነጋም። ኃይለመድና መድህና አበራ አይሮፕላኑን ጄኔቭ እንዳሳረፈ በመስኮት በኩል በገመድ በመውረድ እጁን ለጸጥታ ኃይሎች መስጠቱንም አያሌ ዓለም አቀፍ መገናኛ ብዙሐን ዘግበው ነበረ። የኢትዮጵያ የመንግሥት ኮሚኒኬሽን ጽፈት ቤት ሚኒስትር አቶ ሬድዋን ሁሴን በወቅቱ ስለ ጉዳዩ ያሉት ግን ትንሽ እየተለየ ነበረ። አሁን በዘጌት ብሎ ያረጋገጥ ነው። እዛ አካባቢ ከሚወጡ ምንጮች እንደተነገረን ከሆነ ምክትል አብራሪው ነው በተልፋውን ያካሄደው። ዋናው አብራሪ ተላናዊ ናቸው። የተወሰነ ጊዜ ከበረሩ በኋላ ለረፍት ወጣ ብለው ሲም እስኪመለሱ ድረስ የበረራ ክፍሉን ቆልፎባቸው ምክትል አብራሪው እስከ መጨረሻው ይዞ እንደሄደ ለማረጋገጥ ተችሏል። እዛ ከደረሰ በኋላም ለማምለጥ ሙከራ አድርጓል፣ አልተሳካለትም። በስዊዘርላንድ በጀኔቭ የጾታ ሰራተኞች ቁጥር ስሉ ብሎ አሁን በስር ላይ እንደሚገኝ ለማረጋገጥ ነው የተቻለው። ቀደም እንዳለው የሆነው የተነገረው ብዙ ነው። አሳዛኙ የታዳጊ ወጣት ሀና ላላንጎ በአሰቃቂ ሁኔታ በቡድን ተደፍራ ለሕልፈተ ሕይወት መዳረጓን ዘግበናል። ከአዲስ አበባና አካባቢዋ የኦሮሚያ ከተሞች ማስተር ፕላን ጋር ተያይዞ ስለተነሳው ሁከትና ስለደረሰው ጉዳት ዘግበናል። ስንቱ ይነሳል በዚሁ ይውቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አማሪክ መከታተል ትችላላችሁ። በፌስቡክ እና ትዊተርም ቪኦ አማሪክ ብላችሁ ተከተሉን። አሁንም ቅንብራችን ይቀጥላል። 2014 ዓ.ም በባራክ ኦባማ ፕሬዚዳንታዊ አመራር ላይ በጣም ትላልቅ የሚባሉ የውጭ ፖሊሲ ችግሮች የተደቀኑበት ዓመት ነው። የሩሲያ ውክራይንን መውረር፣ እስላማዊ መንግስት ነኝ የሚል ቡድን መነሳት ገና ካልተረጋጋችው አፍጋኒስታን ከፊል የዩናይትድ ስቴትስ ወታደሮች መውጣት፣ በምዕራብ አፍሪቃ ኢቦላ መዛመት፣ እንዲሁም ከኪዩባ ጋር ግንኙነቶችን የመፍጠር ውሳኔያቸው ከብዙዎቹ ጥቂቶች ናቸው። የዋይት ሐውስ ዘጋቢያችን ሊዩስ ራሚረዝ ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች። ሩሲያ በዩክሬን ቁጥጥር ስር የነበረችውን የክሬሚን ሰላጤ መውረሯ ለኦባማ አስተዳደር የመጀመሪያው የ2014 አስደንጋጭ ክስተት ነበር። የዋይት ሐውስ ቤተ መንግስት ለሩሲያ ጠንካራ ማስጠንቀቂያ አስተላለፈ፣ እቀባም አደረገ። ሆኖም ከስትራቴጂያዊ ጥቅም ይልቅ የግል መርህን በማስቀደም የዩናይትድ ስቴትስ ወታደሮች በጉዳዩ ጣልቃ እንዲገቡ ፕሬዚደንት ኦባማ ፈቃደኝነትን አላሳዩም። በዓመቱ አጋማሽ ላይ በኢራቅና ሶሪያ ግጭቶች እንደሚነድ እሳት ሲንቀለቀሉ የፕሬዝደንት ኦባማን የውጭ ፖሊሲ እንደ ደካማ ከሚገልጹ ተቺዎች ነቀፋ መንጎድ ጀመረ። ብዙውን ጊዜ የውጭ ፖሊሲያችን ላይ የሚሰነዘረው ትችት ወታደራዊ ኃይልን ለምን አልተጠቀምንም የሚል ነው። እኔ ደግሞ ለእነርሱ ያለኝ ጥያቄ ከአሥር ዓመታት በላይ በከባድ ጦርነቶች ተዘፍቀን የወታደሮቻችንን ሕይወት ከሰዋንና በብዙ ቢሊዮኖች የሚገመት ገንዘብ ከከሰከስን በኋላ ለምንድን ነው ለወታደራዊ ጣልቃ ገብነት የምንጓጓው? እነዚህ ተቺዎችስ በዚህ ይገኛል ብለው የሚያስቡት ትርፍ ምንድን ነው? ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን በሶሪያ ድል እየተቀዳጀ ሲሄድ በነሐሴ ወር ፕሬዝደንቱ ላይ የሚሰነዘረው ሂስ እየሰላና እየገዘፈ ሄደ። ፕሬዝደንቱ ግን ነውጠኛውን ቡድን አስመልክቶ ምን እንደሚያደርጉ ገና እያቀዱ መሆኑን ተናገሩ። አሁንም ስትራቴጂ የለንም። ከአንድ ሳምንት በኋላ ፕሬዝደንት ኦባማ ተቺዎች ከፈሪ ያነሰ ያሉት እቅድ አወጡ። እነዚህም በመቶዎች የሚቆጠሩ ወታደሮች ወደ ኢራቅ እንዲመለሱ ማድረግ፣ በሶሪያ ላይ የፈንጂ ጥቃት ማስፋፋት ፈራ ተባ እያሉም ቢሆን ለማሸነፍ አያሌ ዓመታት የሚፈጅ ጦርነት ውስጥ አሜሪካን መልሶ ማስገባት ሲሉ እራሳቸው የገለጿቸውን ያካትታል። ጦርነት ውስጥ ፈጥኖ ለመግባት ማቅማማታቸው ነው አንዳንድ ጊዜ ከጸጥታ ኃይሎቻቸው ጋር ሆድና ጀርባ የሚያደርጋቸው ይላሉ የፖለቲካ ገምጋሚ ማይክል ሩብን። Between a president whose own political convictions lead him to want to avoid putting ground troops in versus American would the roach, but or not Lala Masataf, Iracia Chon was sane president. Na President Tosasto, would tad the roach in Masataf as for Lagino, but Milu would tad the roach Macacal, Masata, Lunatino, could tell. Rasun, Slama Milo Milobudin, Iragost, met an enyambihun, lagintual. ሆኖም እስከዚህ ዓመት ፍጻሜ የጋረጠው ስጋት እንዳለ ነው። በሶሪያና በዩክሬን ያለው ቀውስ አሁንም አልተፈታም። ፕሬዚደንት ኦባማ መጀመሪያ ወደ ስልጣን እንደመጡ ከሩሲያ ጋር ያለውን ግንኙነት ማሻሻል ሲሆን አሁን ከቀዝቃዛው የዓለም ጦርነት ወዲህ የመጨረሻው ብልሹ ሆኗል ተብሏል። በአንድ ወቅት የፕሬዝደንት ኦባማ የውጭ ፖሊሲ የማዕዘን ድንጋይ የነበረው የዩናይትድ ስቴትስ ወታደሮችን ስምሪት እንደገና ማመዛዘን እንዲሁም በኤስያ ፓሲፊክ እየገነነችና የአልጠየቅም ባህሪዋ እየጎላ የመጣው ቻይናን ባይነቁራኛ መከታተል ነበር። ሆኖም የፖለቲካ ገምጋሚው ሮበርት ዴይሊ ይህ የፖሊሲ አቅጣጫ የራሱ ችግር ነበረው ይላሉ። የአሜሪካ ወታደሮችን ስምሪት እንደገና የማመዛዘን ዓላማ ካወሳን ወዲህ በእስያ ፓሲፊክ፣ በግብፅ፣ በሊቢያ፣ በዩክራይን፣ በሶሪያ በተነሱ ግጭቶች ዓላማው ተደናቅፏል። እስላማዊ ግንባር፣ ኢቦላ ተከታትለው ተከሰቱ። ከናካቴውም የወታደሮችን ስምሪት እንደገና ለማመዛዘን ተችሏል ወይስ ሳይሳካ ቀረ የሚል ጥያቄ ተነስቷል። ከፕሬዚደንት ኦባማ አስተዳደር ክስተቶች እንደ አንዱ ስኬት የሚታየው በኢቦላ መከላከያ ላይ እንዲሰሩ በመቶዎች የሚቆጠሩ የዩናይትድ ስቴትስ ወታደሮችን በምዕራብ አፍሪቃ ማሰማራታቸው ነው። ከዚያ በተጨማሪም ወደ አመቱ መጨረሻ ላይ ዩናይትድ ስቴትስ ወደ 50 ዓመታት የፖለቲካ ባላንጣ ሆና ከቆየች ኩባ ጋር ግንኙነቷን እንደምታድስ በመግለጽ ደፋር እርምጃ ወሰዱ። እነዚህ 50 ዓመታት ኩባን ማግለል መፍትሄ እንደሆነ አልመሰከሩም። አዲስ ምዕራፍ ለመጀመር ጊዜው አሁን ነው። ፕሬዚደንት ኦባማ በ2014 ዓ ም እጅግ ውስብስብ ችግሮች የተከሰቱባት ዓለም በ2015 አዲስ ምዕራፍ፣ አዲስ ግንኙነት እንደሚኖራት ተስፋ ያስተጋባሉ። በመጨረሻም ከዓለም ወጣቱ ሀገር ደቡብ ሱዳን ከሶስት ዓመታት ነፃነትና አንጻራዊ ሰላም በኋላ እንደገና ወደ ጦርነት ተመልሳለች። በሀገሪቱ መንግስትና በተቃዋሚዎች መካከል የሚደረጉት ስምምነቶች የተፈረሙበት ቀለም እንኳን ሳይደርቅ ስለሚጣሱ የጦርነቱ ማክተም ተስፋ የጨለመ ነው። ደቡብ ሱዳንን መልሶ ለመገንባት የተቀየሰው ዕቅድ በጦርነቱ ምክንያት የከሰመ ስለሚመስል የሀገሪቱ ነዋሪዎችም ሆኑ ተንታኞች ብሩህ ተስፋ አይታያቸውም። ዘጋቢያችን ቤኖ ሙሽለር ከጆባ የላከውን እናቀርባለን። አኩጃ ዴጋራንግ በሀገራቸው እድገት አስተዋፅኦ ለማድረግ ወደ ሀገራቸው ከተመልሱ ዜጎች አንዷ ናቸው። ሚስ ጋራንግ የፋሽን ትርኢት በማሳየት ነበር የሚታወቁት። አሁን ግን የፋሽን ትርኢታቸው በቅርቡ የሚካሄደውን የዘር ግጭት ያስከተለውን ውጥረት ዘልቆ ማለፍ ሊገደድ ነው our differences don't need to create conflict and we can ልዩነቶቻችን ግጭት መፍጠር የለባቸውም። የተለያዩት ባህሎቻችን እንዳሉ ተቀብለን ልንማርባቸው እንችላለን። ሚስ ጋራን ከደቡብ ሱዳን የመውጣት ፍላጎት ያልነበራቸው ቢሆንም የሰላም ስምምነቶቹ ባለመከበራቸውና በደቡብ ሱዳን ወገኖች ላይ የተጣሉት ማዕቀቦች ውጤት ባለማሳየታቸው እሳቸውና ባለቤታቸው ሌላ አማራጭ እያሰቡ መሆናቸውን ገልጸዋል። ሌላ አማራጭ ካላሰብን አንድ ነገር ቢፈጠር ምን እንሆናለን? ስለሆነም ስለ ጉዳዩ እየተነጋገርን ነው። እንደገና ስለ መፈናቀል ጉዳይ ስናስብም ሀዘን ይሰማናል። ኒያል ቦይ ስትዘን ማለት ዜጋ የተባለ አንጋፋ ዕለታዊ ጋዜጣ ዋና አዘጋጅ ናቸው። የግል ቴሌቪዥን ጣቢያም አለው። የሀገሪቱ የማስታወቂያ ሚኒስቴር ማናቸውም የሀገሪቱ ሚዲያዎች ስለ አማጽያኑ እንዳይዘግቡ በማገዱ ሚዛናዊ የሆነ ዘገባ ለማቅረብ እንደማይቻል ኒያልቦይ ተናግረዋል። ኒያልቦይ ከዚህ ቀደምም ብዙ ጊዜ ታስረው ስለነበረ ሌላ አማራጭ ለማዘጋጀት ሲሉ በዜናው መስሪያ ቤታቸው አጠገብ ሆቴልና ምግብ ቤት ሰርተዋል። ይህም ገንዘብ ለማግኘት ያህል አይደለም ብለዋል። ዋናው አዘጋጅ እንግዲህ ዓላማው ለመኖር የሚያስችለን እቅድ እንዲኖረን ያስፈልጋል ከሚል ነው። ምናልባት መንግሥት ጋዜጣውን ወይም ቴሌቪዥኑን ቢዘጋብን ለመኖር ያህል ይሆናል ከሚል ነው። ያሰለጠናቸውን ሰዎች እውቀት ማጣት ስለማንፈልግ ከምግብ ቤቱ በምናገኘው ገንዘብ ልንከፍላቸው እንችላለን። የደቡብ ሱዳን ዜጎች ተስፋ ቆርጠዋል። ለአንድ ዓመት ያህል የዘለቀው ግጭት ያቆማል የሚል ተስፋ አይታያቸውም። ከሀገሪቱ ነጻነት የተሻለ ኑሮ ጠብቆ የነበረው ሕዝብ በጦርነቱ ተበጣጥቆ የነበረውን ግዛት ብዙ ሳይቆይ እንደገና ወደ ጦርነት በመመለሳቸው በሀገሪቱ መሪዎች ላይ ተቆጥቷል። በሁኔታው ተስፋ ካልቆረጡት ሰዎች መካከል አንዱ ሎል ዴንግ ናቸው። ቀድሞ የነዳጅ ዘይት ሚኒስትር የነበሩት ዴንግ በአሁኑ ወቅት የኢቦኒ ማዕከል በተባለ የጥናትና ምርምር ማዕከል ይሰራሉ። በቅርቡ ሶስት የደቡብ ሱዳን ገዢ ፓርቲ የሱዳን ሕዝባዊ ሐርነት ንቅናቄ አንጃዎች ታንዛኒያ ተገናኝቶ ተነጋግረዋል። ሚስትር ደንግ ታዲያ ይህ ኢትዮጵያ ውስጥ ሲካሄድ የቆየው የሰላም ንግግር ጋር ተደምሮ ሲታይ እንደ አዎንታዊ ክስተት አድርገው ያዩታል። ተስፋ የሚያሳድርብኝ ነገር ይህ ነው። ይሁንና የዝናቡ ወራት አልቆ ደረቁ ጊዜ እየገባ በመሆኑ ስጋት ይሰማናል። ግጭቱ ከተጀመረ አንድ ዓመት ሆነው አሩሻ ወይም አዲስ አበባ የሚካሄዱት የሰላም ንግግሮች ቢከሽፉ ሁለቱ ወገኖች ለማንኛውም አይነት ግጭት እየተዘጋጁ ነው። በደቡብ ሱዳን መንግሥትና በአማጽያኑ መካከል አራት ጊዜ የሰላም ስምምነቶች የተደረጉ ቢሆንም ዩናይትድ ስቴትስና የአውሮፓ ህብረት ማዕቀቦች ቢጥሉም ውጊያው ሊቆም አልቻለም። በጦርነት ምክንያት በአስር ሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። ከ አንድ ነጥብ አምስት ሚሊዮን በላይ ህዝብም ከመኖሪያው ተፈናቅሏል። የሚዲያው ትኩረትም እየደበዘዘ ነው። ስለሆነም በደቡብ ሱዳን የሚካሄደው ግጭት ሌላው የተረሳ ጦርነት ሊሆን ይችላል በማለት የሰብአዊ ጉዳይ ድርጅቶች ያስገነዝባሉ። አድማጮች፣ የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ንጉሱ ታምሬ ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።